መጋቢት 1 2010 ዓመተ ምህረት የመከላከያ ሰራዊቱ በኦሮሚያ ክልል ቦረና ዞን ሞያሌ ከተማ ጥቃት ካደረሰ በኋላ በከተማዋና በአካባቢው ከሚገኙ ቀበሌዎች የተፈናቀሉ ሰዎች ቁጥር ወደ 50ሺ እንደሚሆን የከተማው ከንቲባ አቶ አስቻለው ዮሐንስ ለዶይቼ ቬለ መናገራቸው ይታወሳል። ከቀናት በኋላ የመንግስት መገናኛ ብዙኃን የተፈናቀሉ ሰዎች 39825 መሆኑን ዘግበዋል። ግጭቱ ከተከሰተ ወዲህ በሺዎች የሚቆጠሩ ወደ ጎረቤት አገር ኬንያ እየተሰደዱ መሆኑን ዘገባዎች ያስረዳሉ። ወደ ኬንያ ደርሰው በቀይ መስቀል የተመዘገቡት ቁጥርም ከ1500 በላይ መሆኑን የኬንያ ቀይ መስቀል ማህበር የህዝብ ግንኙነትና የኮሚኒኬሽን አስተዳደር ወይዘሮ ኖኤላ ናሙላንዳ ሙሱንዲ ለዶችቤሌ አስታውቋል። የስደተኞቹ ቁጥር እየጨመረ ነው። በአሁኑ ሰዓት በኬንያ ደርሰው መመዝገብ የቻሉት ወደ 1557 ደርሰዋል። በእርግጥ ይህ ቁጥር በጣም እንደሚጨምር ይጠበቃል። ምክንያቱም ብዙ ሰው ዎች አሁንም ወደ አገሪቱ እየገቡ ናቸው። በአጠቃላይ የተፈናቃዮች ቁጥር ምን ያህል እንደሆነ የተጠየቁት ሙሱንዲ ሲመልሱ እኛ መናገር የምንችለው ያረጋገጥነውን ቁጥር ብቻ ነው። ቁጥራቸው ብዙ የሆነ ተፈናቃዮች ከማህበረሰቡ ጋር ተቀላቅለዋል። በድንበር አካባቢ የሚገኙ ከዘመዶቻቸው ጋር እየኖሩ ነው። ግን አስር ሺ አምስት መቶ ሀምሳ ሰባት እኛ ያረጋገጥናቸው ናቸው። አሁንም ግን ብዙ ሰው እየፈለሰ ይገኛል። ግን እነሱም ከማህበረሰቡ ጋር ተቀላቅለዋል። በአሁኑ ጊዜ በኬንያ በመርሳቢት ግዛት ውስጥ ተጠሎ የሚገኙ ስደተኞች ቁጥር በሶሎሎ 4757 በሶማሬ 4910 እንዲሁም በሲፋ ቡትዬ 890 መሆናቸውን ወይዘሮ ኖኤላ ናሙላንዳ ሙሱንዲ ተናግረዋል። እርሳቸው እንደምሉት በሞያሌ ሴሲ በተባለው ቦታ የሚገኘው መጠለያ ለስደተኞች ተስማሚ አይደለም። ምክንያታቸውን ሲገልጹም በቦታና በጽዳት አገልግሎት እጥረት የተነሳ ካምፑ በጣም ተስማሚ አይደለም። ጊዜያዊ መፍትሄን ለማበጀት በግዛት የተቋቋመው ኮሚቴ ግብረ ኃይል ስደተኞቹን በቂ ቦታ ወዳለበት እንዲሁም ሰብአዊ እርዳታ ሊያገኙ ወደሚችሉበት ወደ ሌላ ካምፕ አንቀሳቅሰዋቸዋል። መሰረታዊ የጤናና የጽዳት አገልግሎቶች ከመስጠት ጎን ለጎን ከቤተሰቦቻቸው ጋር ተለያይቶ የነበሩትን መልሶ የማገናኘት ስራ እየሰራ መሆኑን የኬንያ ቀይ መስቀል ያወጣው መግለጫ ያመለክታል። ወደ ኬንያ እየገቡ ካሉት ውስጥ 80 በመቶ የሚሆኑት ሴቶችና ሕጻናት መሆናቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ትላንት ባወጣው ዘገባው አስታውቀዋል። ወደ 1500ዎቹ ከ5 ዓመት ዕድሜ በታች መሆናቸውን እና 600 ነፍሰ ጡር እናቶች እንደሆኑ ተገልጸዋል። የአካል ጉዳተኞችና አረጋውያን ከተሰደዱት መካከል ይገኙበታል። የኢትዮጵያ መንግስት የተፈናቀሉትን መልሶ ለማቋቋም ጥረት እያደረገ መሆኑን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል አሰፋ ብዩ ቅዳሜ ዕለት ለጋዜጠኞች ማብራሪያ በሰጡት ወቅት ተናግረዋል።